You're with SBS Radio. Find more great stories in your language at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ይጎብኙ። አቶ ዘሪሆን አስፋው በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ጆርናሊዝምና ኮሚኒኬሽን ኮሌጅ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል ተባባሪ ፕሮፌሰር በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን ግዳ ሁነው ስለቀረቡልን እናመሰግናለን። ማ አመሰግናለሁ። ለውይይታችን የመረጥነው ርዕሰ ጉዳይ በተለይ ደግሞ የፈጠራ ስነ ጽሁፍ በሚለው ዙሪያ ይሆናልና ወደ ውስጥ ከመዝለቃችን በፊት ከብያኔው ብንነሳና የፈጠራ ስነ ጽሁፍ ወይም ደግሞ የፈጠራ ጽሁፍ የሚባሉት የትኞቹ ናቸው? የፈጠራ ስነ ጽሁፍ ምንድን ነው? የፈጠራ ስነ ጽሁፍ በምንልበት ጊዜ በአጠቃላይ በአንድ ሰው በራሱ ምናብ በራሱ መንፈስ የተፈጠሩ የስነ ጽሁፍ ስራዎችን ነው። በተለይ ደግሞ ረጅም ልቦለድ አለ፣ በእንግኛው ኖቬል የሚባለው ከሱ ቀጥሎ ደግሞ መለስ ያለው ቤሳ ልቦለድ የምንለው አለ፣ ከዛ አጭር ልቦወለድ ይሰኛል፣ ሾርት ስቶሪ የምንለው ከዛ ፖቴ ነው የስነ ግጥም ከዛ በኋላ ደግሞ ተውኔት ድርሰት እነዚህ ናቸው በአብዛኛው የፈጠራ ስራ ተብለው የሚካተቱት እነዚህ። እንግዲህ ደራሲዎቹ በህይወት ልምዳቸው በማህበረሰብ ውስጥ ያለውን ህይወት በመመልከት እነዚያን ተመስርተው የሚጽፏቸው ናቸው። የየራሳቸው ባህርያት አሏቸው። በዛ ነው የሚለዩት። በአጠቃላይ የኪነ ጥበብ ስራ የፈጠራ ስራ በመሆናቸው የሚመሳሰሉባቸው ገጽታዎች አሏቸው። በየራሳቸው ባህርያት ደግሞ የራሳቸውን መልክ እና ገጽታ ይዘው ነው የሚሄዱት የፈጠራ ስነ ጽሁፍን በዚህ መልክ ካየን የፈጠራ ጽሁፍ ምን አይነት መሆን አለባቸው? የፈጠራ ስነ ጽሁፍን ለመጻፍ የሚፈልጉ ደራሲያን መጀመሪያ ቀዳሚው ነገር ከፍ ያለ የቋንቋ ችሎታ ያስፈልጋቸዋል። ሐሳባቸውን የሚገልጹበት የሚቀርጿቸውን ባለታሪኮች የሚያሳዩበት ዋናው መሰረቱ ቋንቋ ስለሆነ በሚጽፉበት ቋንቋ ከፍ ያለ የቋንቋ ችሎታ ያስፈልጋቸዋል። ምንድነው ከፍ ያለ የቋንቋ ችሎታ ማለት? ቃላት ናቸው መሰረት መጀመሪያ። ስለዚህ በቋንቋ ውስጥ ያሉትን ቃላት የቋንቋውን የቃላት ሀብት በሚገባ አጠናቀው ያወቁ መሆናል። መሰረታችን ከዛ ወደ አረፍተ ነገር ነው የሚል። ስለዚህ የቋንቋውን የአረፍተ ነገር አሰካክ፣ የአረፍተ ነገር አቀለባበር በሚገባ ማወቅ አለባቸው። ከዚህ ቀጥሎ እንግዲህ በራሳቸው ምናብ የሚፈጥሯቸው ዘይቤያዊ አነጋገሮች አሉ። በተራ ቃላት አይደለም ስነ ጽሁፍ የሚጻፈው ዘይቤያዊነት ይጠይቃል። ግጥም አብዛኛው በዘይቤ ነው የሚጻፈው ከፍ ያለ ኪነጥበብ ስለሆነ፣ ሌሎቹ በዜሩ የሚጻፉት ረጅም ልቦለን፣ አጭር ልቦለን እንደዚሁ በራሳቸው ደረጃ ከፍ ያለ የቃላት ሀብት ያስፈልጋቸዋል። የቃላት ምርጫ የምንለዋለን። ስለዚህ ደራሲያን ዝም ብለዋል የሚጽፉት ቃላት ይመርጣሉ። በሁሉም ደረጃ ተገቢ የሆኑ ቃላትን፣ ግነች የሆኑ ቃላትን፣ ጉዳያቸውን ሊያሳዩ የሚችሉ ቃላትን ይመርጣሉ። አንዱ ነው ሌላው ደራሲ ለመሆን ከፍ ያለ የማስታወስ ችሎታ ያስፈልጋል። ምክንያቱም ያየውን የተመለከተውን ነው ደራሲ በድርሰቶች ውስጥ የሚጽፈው የማስታወስ ችሎታ ያ ጉዳይ የሚገለጸው ምናልባት በልጅነቱ ያወቀው ነፍስ ካወቀ በኋላ የሰማው ያየው ጉዳይ ሊሆን ይችላል። ካደገም በኋላ ያየው ሊሆን ይችላል። ስለዚህ በሚጽፍበት ጊዜ ወደኋላ ይመልሳል ደራሲ የኋላውን ከአሁኑ ጋር አያይዞ ነው የሚጽፈው። ሌላው በሶስተኛ ደረጃ የማነሳው ምልከታ የሚባለው ነው። ደራሲ የሚሆኑ ሰዎች ህይወትን በየዕለቱ ይመለከታሉ። ስል ምልከታ ያላቸው ሰዎች ናቸው ደራሲዎች ሊሆኑ የሚችሉት። በህይወት እንቅስቃሴ ውስጥ በኖሩበት ዘመን በማህበረሰባቸው ውስጥ ያለውን የህይወት እንቅስቃሴ በሚገባ የሚያተኩሩ የሚያስተውሉ መሆን አለባቸው። ከዚህ ምልከታና ከዚህ አስተውሎት ነው የፈጠራ ድርሰት ሊመጣ የሚችለው። እንግዲህ ምልከታ በዛ ህይወት ውስጥ በመኖር ወይም ደግሞ ያንን ህይወት የሚገልጹ መጽሐፍትን በማንበብ ሊመጣ ይችላል። ደራሲዎች አስቀድመው አንባቢዎች ናቸው። ያላነበቡ ሰዎች ድርሰት አይሰው። በማንበብ የአጻጻፍ ቴክኒክ ይማራሉ። የህይወት አቀራረጽ ይማራሉ። የታሪክ አፈጣጠር ይማራሉ። እነዚህን አቀነባብረው ባላቸው ከፍ ያለ የቋንቋ ችሎታ ድርሰቱ እንዲጽፉ ይችላሉ ማለት ነው። የፈጠራ ድርሰት እንግዲህ፣ የፈጠራ ድርሰት በምንልበት ጊዜ ያ የተደረገው ነገር በትክክል በራሱ ልቦለድ ውስጥ ወይ ደግሞ አጭር ልቦለድ ውስጥ ወይ ግጥም ውስጥ እንዳለው አይደለም የተቀመጠው። ደራሲው እውነት መሆኑን ብቻ ያ ትንቅት በማህበረሰብ ውስጥ እውነት ነው፣ ይፈጸማል። ልቦለድ ውስጥ ሲመጣ ግን በደራሲ ፈጠራ ነው እውነቱ የሚቀርበው። ከዚህ ከፈጠራ ስነ ጽሁፍ ጋር ተአማኒነት ብዙ ጊዜ ይነሳሉና ልብ ወለድ የሆኑ ጽሁፎችን ማንበብ ረብ የለውም፣ ዋጋ የለውም። ምክንያቱም ልብ ወለድ ናቸው፣ በእውነት የተደረጉ ነገሮች አይደሉም፣ ተአማኒነት የላቸውም የሚል አስተሳሰብ ያላቸው ሰዎች አሉ። በአንጻሩ ደግሞ በግል ታሪክ ላይ የተጻፉ ወይም ደግሞ የታሪክ ጽሁፎች ሊሆኑ ይችላሉ የታዩ ነገሮች ላይ የተጻፉትን እነዛን ማንበብ ያዘወትራሉ። ምክንያቱም ብዙ ጊዜ ልብ ወለድ ተአማኒነት የለውም፣ ከመዝናኛነት ባሻገር ለህይወት የሚሰጡት ያን ያህል ቁም ነገር የላቸውም የሚባል ነገር አለ እና እርስዎ ደግሞ አሁን እየገለጹልን ያለው ምንድን ነው? ደራሲው እነዚህን ጽሁፎች በሚጽፍበት ጊዜ ያየውን የተመለከተውን፣ ነገር ግን በራሱ አለም ውስጥ እንደገና ህይወት አላብሶ የሚያስቀምጣቸው ገጸ ባህሪያት እንደሆኑ ነው እና እነዚህን ሁለት ሀሳቦች በስነ ጽሁፍ አለም ውስጥ እንዴት ነው ያስታርቋቸው እንግዲህ፣ በስነ ጽሁፍ ውስጥ በረጅሙም በአጭሩም በተውኔትም በስነግጥም የተአማኒነት ጥያቄ ይነሳል። ብዙ ጊዜ ተአማኒ የሚሆነው በረጅም ልብ ወለድ ውስጥ ለምሳሌ ወይ በአጭር ልቦለድ ውስጥ አንድ የተገለጸ የማህበረሰብ ግን ተአማኒ ነው የምንለው ደራሲዎቹ በመረጡት ማህበረሰብ ውስጥ ያ ድርጊት ይፈጸማል። በሌሎች ምክንያቱም ምልከታ ነው ብለናል። በማህበረሰብ ውስጥ ኖሮ ነው ደራሲ የሚጽፈው ብለናል። ስለዚህ ከተደረገው ነው የሚነሳው። እውነት ነው ባለታሪኮቹ ደራሲ የፈጠራቸው ቢሆኑ ድርጊቱ ግን በአካል ልቦ ወለድ ውስጥ ያሉት ገጸ ባህርያት ባይፈጽሙትም ሌሎች ሰዎች ፈጽመውታል። ስለዚህ ተአማኒ ነው ማለት ነው እና አንድ የምንጠይቀው የአንድን የፈጠራ ጽሁፍ ከምንመዝንባቸው ገጽታዎች አንዱ ተአማኒነት፣ እዛ ውስጥ ያሉት ገጸ ባህርያት እርስ በርስ ያላቸው ግንኙነት፣ የሚፈጽሟቸው ድርጊቶች፣ እርስ በርስ ያላቸው ግጭት፣ ያው ግጭት አይቀርም በልቦወለድ ውስጥ በእውነታው አለም ውስጥ ሊሆን የሚችል ነው ግን ያልተፈጸመ ነው የምንለው። በአለም ውስጥ የሉም፣ ደራሲ የፈጠራቸው ናቸው። ድርጊቱ ግን አለ በሌሎች ሰዎች ዘንድ ማለት ነው። ስለዚህ ደራሲው ተአማኒ ነው በምንልበት ጊዜ ያ የተገለጸው የህይወት መልክ እዛ ማህበረሰብ ውስጥ አለ ማለት ነው። ነገር ግን ሰዎቹ እሱ የፈጠራቸው ናቸው እርስ በርስ ያላቸው ግንኙነት ፈጥሮ ያ ግንኙነት ግን ልክ ሰዎች ያደርጉታል፣ ነው ወይማ ሰው የሚያደርግ ነው። በዚህ ማህበረሰብ ውስጥ እኮ ሰዎች የሚያደርጉት ነው እንላለን፣ ያኔ ተአማኒ ነው ማለት ነው። ይህ ከዚህኛው እንግዲህ ሌላውን ዘርፍ ስናየው የእውነተኛ ታሪኮች የሚባሉ አሉ። ፈጠራ ተጨምሮባቸው ሊቀርቡ ይችላሉ። በአካል የምናውቃቸው ቦች ልብ ወለድ ውስጥ ገጸ ገጸ ባህሪ ሆነው ሊመጡ ይችላሉ፣ ከነስማቸው ማለት ነው። ያ በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ ነው። የእውነተኛ ታሪክ አለ፣ ሰዎቹ እዚያ ውስጥ አሉ፣ የተወሰነ ፈጠራ ጨምሮበታል ማለት። ይሄ እንግዲህ ይለያል። አሁን በአሁኑ ጊዜ በብዛት የሚነበበው በዚህ በኛ ሀገር ስነ ጽሁፍ የሰዎች የህይወት ታሪክ ነው። ሰዎች የኖሩበትን ዘመን የተማሩበትን፣ የፈጸሟቸውን ድርጊቶች ይጽፋሉ። ታሪክ ግል የምንለው ያ እንግዲህ ሰዎቹ ስለ ራሳቸው የጻፉት ነው ወይም ደግሞ ሌላ ሰው ስለ እነሱ የጻፈላቸው ሁለት አይነት ነው እንግዲህ። ስለዚህ ይሄ እነዚህ ፈጠራ ናቸው ለማለት እንቸገራለን። የሥነ ጽሁፍ አንድ ገጽታ ናቸው ግን ሙሉ ለሙሉ ፈጠራዎች አይደሉም። በሁለት ሺህ ዓመተ ምሕረት እንኳን ከዘጠና በላይ እኔ የመዘገብኳቸው ከዘጠና በላይ ይሆናል የህይወት ታሪክ የተለያዩ የህይወት ታሪኮች ከነዚህ ያንን በማየት የልብ ወለድ ተአማኒነትና የዚህኛው ተአማኒነት ይለያል። ይሄ ግለሰቡ ራሱ ወይ ደግሞ ታሪክ የነገራቸው ሰዎች የሚጽፉት ነው። እዚያም ውስጥ የተወሰነ ፈጠራ ይኖር ይችላል። ፈጠራው ምንድን ነው? የአጻጻፍ ኪነ ጥበባዊ ለማድረግ ሙከራ ነው። ስለዚህ ተአማኒነት የሌላቸው የፈጠራ ስራዎች ስናገኝ ይችላል። ይሄ እኮ ድርጊት ስናነበው የኳ ይፈጸም በእኛ ሀገር ማህበረሰብ ውስጥ ልንል እንችላለን። የዚህ የሁለቱ ሰዎች ግንኙነት በፍጹም በኢትዮጵያ ውስጥ የለም የምንልበት ጊዜ አለ። ያንን ኢ ተአማኒ ይሆናል። በአብዛኛው ግን ትልቅ ዋጋ የምንሰጠው ተአማኒ የሆነ የፈጠራ ስራ የሚሰሩ ድሰቶች ነው። በእርግጥም በኢትዮጵያ ውስጥ ተአማኒነት ያላቸው በህይወት ያሉ መስለው የሚታዩን ባይምሯችን ውስጥ ተስለው የተቀመጡ ገጸ ባህሪያቶችን የምናስታወስባቸው ብዙ የፈጠራ ድርሰቶች እንዳሉ ይታወሳል። ቀደም ባለ ጊዜ የተጻፉ ስነ ጽሁፎችን ስንመለከት ወደ ኋላ ማለት ነው። እንደሚታወቀው የኢትዮጵያ የረጅም የፈጠራ ስነ ጽሁፍ መነሻ የሚባሉት ደራሲ ሐዲስ አለማየሁ ናቸው በፍቅር እስከ መቃብር መጽሐፋቸው ከዛ በኋላ ነው ቹም ደራሲያን ተከትለው የመጡት እና ምናልባት እስቲ ወደ ኋላ መለስ ያርጉንና በዚህ በተአማኒነት ሁለተኛ ደግሞ ገጸ ባህሪያቱን አይምሮ ውስጥ አትሞ በማስቀመጥ እስካሁን ድረስ እንዲታወሱ አድርገው ከጻፉት ደራሲያን መካከል የተወሰኑትን ጠቃቅሰው ወደ ኋላ መለስ ብለው ቢያሳዩ በጣም ጥሩ። አሁን እንግዲህ የረጅም ልቦወለድ የምንለው ዘርፍ በእኛ ሀገር በአማርኛ ስነ ጽሑፍ የተጀመረው በአስራ ዘጠኝ አርባዎቹ አመተ ምሕረት ነው በአስራ ዘጠኝ መቶ አርባ አንድ አመተ ምረት ግርማቸው ተክለሃዋርያት አራያ የሚባል ታሪካዊ ልብ ወለድ በመጽሐፍ ነው። ረጅም ልብ ወለድ በምንልበት ጊዜ አርያ ረጅም ልቦወለድ ነው። በዛን ጊዜ የነበረውን በአርባዎቹ የነበረውን አስተሳሰብ የሚያሳይ ነው። ታሪካዊ ልቦወለድ ብለውታል። በተወሰነ ደረጃ የፋሽስት ጣሊያ ዘጠኝ መቶ ሃያ ስምንቱን ያንን ስለሚጠቅስ ነው። ከዛን ጊዜ ነው እንግዲህ ከአርባዎቹ ነው የረጅም ልቦወለድን። እርግጥ ከዛ በፊት አነስ አነስ ያሉ ድርሰቶች ተጽፏል። ወደ ኋላ ስንሄድ አፈወርቅ ገብረ ኢየሱስ ጦቢያ፣ ያ በረጅም ልቦወለድነት የምንወስነው አይደለም። ረጅም ልቦወለድ የሚባለውን በትክክል የሚያሳየን የመጀመሪያው ስራ የግርማቸው ተክለሐዋርያት አርአያ የተባለው ረጅም ልብ ወለድ ነው። የዘመኑ ገጽታ ያሳያል እና በአርባዎቹ ውስጥ በጠቅላላ እንደ ግርማቸው ተክለሐዋርያት ከጀመሩት በኋላ ወደ ሀያ የሚደርሱ ናቸው የታተሙት ረዘም ረዘም ያሉ ልቦወለዶች አንዳንዶቹ በቤታ ሊመደቡ የሚችሉ ሀያ የሚደርሱ የመዘገብኳቸው አሉ። ከዛ በኋላ እንግዲህ አስራ ዘጠኝ ሀምሳዎቹ ስንመጣ እኔ የመዘገብኳቸው ብቻ ወደ መቶ አስራ ሰባት ልቦለዶች የፈጠራ ስራዎች በረጅም ልቦወለድ እና በቤሳ ልቦወለድ ሊካተቱ የሚችሉ ወደ አንድ መቶ አስራ ሰባት መዝግብ ያለሁ አስራ ዘጠኝ መቶ ሀምሳዎችን ስንመለከት በኢትዮጵያ ስነ ጽሑፍ ብቻ ሳይሆን በአጠቃላይ በኪነ ጥበብ ብዙ እንቅስቃሴዎች የተደረጉበት ከአርባዎቹ ከኋላ ዘመን አንጻር ስናይ አስራ ዘጠኝ መቶ ሀምሳዎቹ በተለያዩ ኪነ ጥበቦች ከቀዳሚ ዘመናት አንጻር በርከት ያሉ እንቅስቃሴዎች የተደረጉበት ጊዜ ነው። እዚህ ላይ ስንደርስ ነው እንግዲህ አስራ ዘጠኝ መቶ ሀምሳ ስምንት ላይ ስንደርስ ነው ፍቅር እስከ መቃብር የመጣው የሀዲስ አለማየሁ የሀዲስ አለማየሁ ፍቅር እስከ መቃብር ትልቅ ስራ፣ በተለይ እውነታዊ ልቦለድ ተአማኝነት ያለው ልብ ወለድ እየተባለ በተለያዩ አጥኚዎች የሚጠቀስ ነው። ስለዚህ ለውጧል፣ ከቀዳሚው ዘመን የነበረውን የሥነ ጽሑፍ መንገድ። በተለይ እውነታዊ ልቦለድ ማለት ተአማኝነት ያለው ልቦለድ የማህበረሰቡን የተለያዩ ገጽታዎች የሚያሳይ ድርሰት ነው። ፍቅር እስከ መቃብር የሐዲስ ዓለማየሁ በአጻጻፍ ስልቱ፣ በገጸ ባህርያት አሳሳሉ፣ በቋንቋ አጠቃቀሙ እንግዲህ ከኋላ ዘመን አንጻር ሲነጻጸር እዚህ ላይ ሲደርስ ነው ከፍታ ያገኝ ነው። በረጅም ልብ ወለድ ውስጥ አንድ ልብ ወለድ ደግሞ ከፍታው በጣም የሚተው ሁልጊዜ በመድረክ ላይ መኖሩ ነው። አሁን ፍቅር እስከ መቃብር እስከ ሁለት ሺህ አስራ ሁለት እስከ አለፈው አመት ድረስ ሀያ ስድስት ጊዜ ነው የታተመ ስለዚህ አሁን ድረስ አንባቢ ያለው ማለት ነው። እንግዲህ ወደ አምሳ አመቱ አምስት በዚህ ጊዜ ሀያ ስድስት ጊዜ ስለዚህ በእኛ ሀገር የረጅም ልቦለድ ታሪክ ሀያ ስድስት ጊዜ እንደዚህ በቁጥር ብዛት የታተመ ስራ አሁን ድረስ በገበያ ላይ ያለ የለም። ከኋላ ዘመን ልሰቶች ስንመለከት በፍቅር እስከ መቃብር ውስጥ የምናየው ቅድም እንዳልኩት የተአማኒነት ጉዳይ ሪያሊስቲክ ፊክሽን የሚሉት አንዳንድ ሰዎች ጥናት ያደረጉ በፒኤችዲ ደረጃ ሪያሊዝም በለም ይታይበት እውነታውን የሚያሳይ ግርሰት ነው ይሉት እና አሁን ድረስ እየተነበበ ያለ ሀያ ስድስተኛ ሁነትም ነው። ባለፈው አመት የወጣው። ከዚያ በኋላ እንግዲህ አስራ ዘጠኝ ስልሳዎቹ ውስጥ ስንገባ ደግሞ እንደዚሁ እኔ ራሴ የመዘገብኳቸው ያሉኝ ወደ አንድ መቶ አስራ አምስት ረጅም ልቦለዶች እና አቤሳ ልብ ወለዶች ናቸው የተጻፈው በስልሳዎቹ ውስጥ ማለት ነው። ከኋላ ዘመን ሲመጣ ይሄ እንግዲህ እስከ ስልሳ ዘጠኝ ድረስ ማለት ነው። ከዚያ በኋላ ለተወሰነ ጊዜ ልንጠራቸው የምንችል በስነ ጽሁፍ ደረጃቸው ከስ ያሉ ድርሰቶች አልተጻፉም። አስራ ዘጠኝ ሰባ ሁለት ላይ ነው እንደገና የሚነሱት። እንግዲህ አሁን በሀምሳ ስምንት ቅድም ያልጠቀስኩት የብርሃኑ ዘሪሁን የቴዎድሮስ እንባ ታሪካዊ ልቦወለድም ተጽፏል። ለታሪካዊ ልቦወለድ መነሻ ይሆንን በቁርጡ በአስራ ዘጠኝ ሀምሳ ስምንት ከፍቅር እስከ መቃብር ጋር የብርሃኑ ዘሪሁን ድርሰት ታትሟል። እንግዲህ ከስልሳ ዘጠኝ እስከ ሰባ ሁለት ባሉት ጊዜያት ውስጥ በዛን ጊዜ በነበረው እንግዲህ በሀገር ውስጥ የነበረ የፖለቲካ ሁኔታ ሊሆን ይችላል ብዙ ድርሰቶች አንዳገኘው። ሰባ ሁለት ላይ ስንመጣ አሁንም ዘመኑን የጀመሩት ዘመናዊ እያደረጉት ፍቅር እስከ መቃብር ተታተመ ከአራት ዓመት በኋላ የታተሙት የበዓሉ ግርማ ከአድማስ ባሻገር እና የዳኛቸው ወርቁ አደፍርስ በአስራ ዘጠኝ መቶ ስልሳ ሁለት ማለት ነው። ይህ የአተራረክ ቴክኒኮች የተለወጡበት ጊዜ ነው። በሁለቱም ከአድማስ ባሻገርም በአደፍርስም ዘመናዊ ሊባል ከፍቅር እስከ መቃብርም ይበልጥ ዘመናዊነትን ያሳዩ ድርሰቶች በአስራ ዘጠኝ መቶ ስልሳ ሁለት ነው የታተመው። አሁን ድረስ በከፍተኛ ደረጃ በህትመት ላይ ናቸው እነዚህ ሁለቱ ድርሰቶች። ስለዚህ መሰረት የጣሉ ናቸው። ከዚያ በኋላ የበዓሉ ግርማ የህሊና ደወል ሁለተኛው ድርሰቱ ማለት ነው ስልሳ ስድስት ከአብዮት በፊት ከየካቲት በፊት የመጨረሻው ይሆናል። የህሊና ዶር የበዓሉ ግርማ ከዚያ በኋላ እንግዲህ እምንጠራው አስራ ዘጠኝ ሰባ ሁለት ላይ ነው አስራ ዘጠኝ ሰባ ሁለት ላይ አሁንም በዓሉ ግርማና ብርሃኑ ዘሪሁን ናቸው የመጡት ዘመኑ የከፈቱት እላቸዋለሁ እኔ አስራ ዘጠኝ ሰባዎቹ ስለዚህ በሰባዎቹ ሰባ ሁለት እንግዲህ ደራሲው የተሰኘው የበዓሉ ግርማ ድርሰት የቀይ ኮከብ ጥሪ የተባለው የበዓሉ ግርማ ድርሰት ረጅም ልቦለድ እንደገና የብርሃኑ ዘሪሁን ማዕበሎች ናቸው የመጡት። ከዚያ በኋላ ቀጥል ብለው አዲስ አለማ ይመጣሉ በሰባ አራት ላይ። ስለዚህ የሰባዎቹን የመጀመሪያ አጋማሽ እነዚህ በስልሳዎቹ በአምሳዎቹ ይጽፉ የነበሩ ደራሲዎች ናቸው ሲኒየር ራይተርስ የምንላቸው የመጡት እስከ አስራ ዘጠኝ ሰባዎቹ አጋማሽ። ከዚያ በኋላ ነው አዳዲስ ደራሲዎች የመጡ እኛ ሀገር ረጅም ልብ ወለድ ታሪክ ከሰባ አምስት በኋላ ከአጋማሹ፣ እነዚህ ታላላቅ ሰዎች በዛን ጊዜ ታላላቅ ደራሲዎች በመድከምም በህይወት ባለመኖሩም የሉም። ሰባ አምስት ላይ ነው የቆሙት በዓሉ ግርማም፣ ብርሃኑ ዘሪሁን። እርግጥ ትንሽ ወደ ሰባ ዘጠኝ ላይ አንድ ሌላ የታንጉት ምስጢር ጽፏል እንጂ በአብዛኛው ከሰባ አምስት በኋላ አዳዲስ ደራሲዎች ናቸው የምናገኛቸው፣ ገበየ አየለ እንደ ሲሳይ ንጉሱ ኃይለ መለኮት መዋል በኋላ ነው የሚመጡት። ሰባዎቹ ውስጥ ምናልባት ወደ ሀያ ልብ ወለዶች ናቸው የመዘገብኳቸው እኔ። ከዛ በኋላ ወደ ሰማንያዎቹ ስንመጣ ደግሞ ከሰባዎቹ ትንሽ ተሽሎ ወደ ሰላሳ አምስት የሚሆኑ ልብ ወለዶች፣ ከሰላሳ አምስት በላይ ዘጠናዎቹ ውስጥ ከሀምሳ በላይ ረጅም ልብ ወለዶች፣ በሁለት ሺህ ደግሞ እንደዚሁ ከዘጠና በላይ ልብ ወለዶች ተጽፈው እናገኛለን። እንግዲህ አሁን በሁለት ሺህ ውስጥ ከታተሙት ውስጥ ደግሞ ልክ እንደ ፍቅር እስከ መቃብር በተደጋጋሚ የሚታተም አንድ ስራ አለ። ይኸውም የተቆለፈበት ቁልፍ ምህረት ደበበ የተባለ ደራሲ የጻፉ የተቆለፈበት ቁልፍ የሚል እስካሁን ድረስ ከታተመበት ጀምሮ አስራ ሰባት ጊዜ ታትሟል። ስለዚህ ከፍቅር እስከ መቃብር ቀጥሎ አሁን በተደጋጋሚ የሚታተም አንድ ሌላ መጽሐፍ ተገኘ ማለት ነው። እንደገና የዚሁ ደራሲ ደግሞ ሌላ ሰው ረጅም ልቦለዳለ አስራ ሁለት ጊዜ ታትሟልና በተደጋጋሚ መታተሙ አንባቢ ያለ ማለት ነው ሰው ይፈልገዋል ማለት ነው እንደሚታወቀው የፈጠራ ስነ ጽሁፎች ለስሜት ቅርብ የሆኑና ኪነ ጥበባዊ ዋጋቸውም ከፍ ያለ ነው እንግዲህ እነዚህ ጽሁፎች ከማዝናናት ባሻገር ለአንድ ማህበረሰብ ወይም ደግሞ ለተደራሲያኑ ያላቸው ተጨማሪ ፋይዳ ምንድን ነው ከማዝናናቱ ባሻገር ለምንድን ነው የሚጻፉት? የፈጠራ ስነ ጽሁፎች ፈጠራ ድርሰቶች የምናገኘው አንዱ የማዝናናት ነገር ነው። እዛ ውስጥ በተሳለው ሕይወት እንስቃለን፣ እናዝናለን። የሚያሳዝን ድሰትም እኮ ያዝናናል። እያለቀስን አሁን ቲያትር ቤት ምንሄድ ተውኔት እያየን እኮ እየተደሰትን ግን እናለቅሳለን። እዛ ውስጥ የሚካሄደው ድርጊት ማለት ነው። ስለዚህ አንዱ ማዝናናት እንደ ግለሰቡ ፍላጎት ማለት ነው። አንዳንዱ ረጅም ልቦለድ ያነባል፣ አጭር ልቦለድ። አይ እኔ አጭር አልፈልግም፣ ረጅም ነው የምፈልገው ብሎ ዜና፣ የማዝናናት ነገር አለ። ያው ይሄ የስነ ጽሁፍ ብቻ ሳይሆን የማንኛውም ኪነ ጥበብ በአንዱ አገልግሎት ይሄ ነው። ማንኛውም ኪነጥበብ ማዝናናት አንዱ ስራ ነው። ስለዚህ ምን ምላና እንችላለን መጽሐፍ ነው። ሌላው ግን ለሕይወታችን መመሪያ የሚሆን ነገር ልናገኝ እንችላለን። በሪያሊቲ ውስጥ ከምናየው ውጭ መጽሐፍ መማምጡ ሀ ለካም ይሄኛው ከገጸ ባህሪ እንዲህ እንዲህ እንዲህ አይነት ስራ የሰራው በዚህ ምክ እኔም እንግዲህ እንደዚህ አደርጋለሁ እኔም መንገድ እንደዚህ መሆን አለበት የሚል ሀሳብ ልናገኝ እንችላለን። ለህይወት መመሪያ የሚሆን ለምን ድርሰቱ እኮ ህይወት ነው። ለራሲ ተአማኒ በሆነ መልክ እውነታውን ይዞ ከጻፈው ከዛ ህይወት ውስጥ የምንማረው ነገር አለ። ባህሪያችንን ሊያስተካክልን ይችላል። ምናልባት እዛ ውስጥ ያሉ ገጸ ባህሪያት በመጥፎ ባህሪ ከ ይህ ነገር ለካ ጥሩ አይደለም ወይም እንደዚህ መሆን የለብኝም ብለን ልናስተካክል እንችላለን። የባህሪ ማስተካከያ ሊሆን ይችላል። እውቀትም እናገኛለን። ያላወቅነውን ማለት ነው። ያላወቅነውን ነገር ሊያሳውቀን ይችላል። እንዲንደረጋል ለካ ብለን እውቀት ልናገኝበት እንችላለን። ለመዝናናት ብቻ ሳይሆን እውቀት እናገኛለን። የማህበረሰባችንን ገጽታዎች፣ ችግሮቹ፣ የሰዎችን አኗኗር እኛ ከምናውቀው በፈጠራው መንፈስ ድራሲው ከጻፈው ይበልጥ ልንገነዘብ እንችላለን። ስለዚህ ማህበራዊ ህይወትን ሊያሳየን ይችላል። ባህሪ ሊያሳየን ይችላል። እኩይ ባህሪ፣ ሰናይ ባህሪ ምን እንደሚመስል በሪያሊቲ ከምናውቀው ውጭ በሚያዝናና መልክ ነው ድርሰት ውስጥ ተጽፎ የምናገኘው እውቀት ስለማናውቀው ባህል ለምሳሌ በኢትዮጵያ ውስጥ አሁን የተለያዩ ባህሎች አሉ፣ በየአካባቢው አይደለም። ስለዚህ አሁን ለምሳሌ የፍቅረ ማርቆስ ደስታን ድርሰቶች በሀመር ብሔረሰብ ላይ የጻፈውን ስናነብ ከቡስ ጋር በስተጀርባ ኢቫንጋሊ የሚባሉትን የማናውቀውን ህይወት ነው የሚያሳይ ለካ በኢትዮጵያ ውስጥ እንዲህ አይነት ባህልም አለ እንዲህ የሚኖሩ ሰዎችም አሉ፣ ብለን ይናቅ በአካል በአናያቸውም፣ በድርሰቱ ውስጥ በፍቅረ ማርቆስ ለምሳሌ የሀመርን ብሔረሰብ እናውቀዋለን። በሌላ አካባቢ በሀገራችን ውስጥ ሰዎች አኗኗር ምን ይመስላል እውቀት እናገኛለን። በዚህ ባህልም እናውቃለን። በሌላም ሀገር ላይ የተጻፈ በትርጉም ለምሳሌ የምናገኛቸው አሉ በወደ አማርኛ ተተርጉመው የአውሮፓ የአሜሪካ ሊሰቶች አሉ። እነዚ እዛ ያለውን ህይወት በመጽሐፍ ውስጥ ልናውቀው እንችላለን፣ ባህሉን ልናውቅ እንችላለን። ስለዚህ ተጨማሪ እውቀት ነው የሚሰጠን ስለ ሰው ማወቅ፣ ስለ ሰው ባህሪ፣ ስለ ማንነት። ገጸ ባህሪያትን ተመልክተን እንዲህ አይነት ሰው ለካ ይኖራል በአለም ውስጥ እንዲህ አይነት ሰው አለ ለካ በዚህ አካባቢ ብለን ባህሪያትን እንድናውቅም ይረዳናል እውቀት። ሁለተኛ በዚህ ውጪ የቋንቋ ችሎታችንን ያዳብርልናል የፈጠራ ስራዎችን በምናንብበት ጊዜ በተመረጡ ቋንቋ ነው የሚጻፈው ብለን አላለ፣ በተመረጠ ቋንቋ ነው የሚጻፈው ስነጽሁፍ ብለን አለ። እና የቋንቋ ችሎታችንም ከፍ ሊያደርግኝ ይችላል። የፈጠራ ድርሰት የአጻጻፍ ስልትን ልለምድ እንችላለን። ደራሲዎች እኮ አንባቢዎች ነው የሚሆኑት ብለናል መጀመሪያ። ስለዚህ በምናንብበት ጊዜ ምናልባት ከውስጣችን እንዲወጣ የምንፈልገው በህይወት ልምዳችን ያየነው ነገር ካለ ለዛ ሊገፋፋን ይችላል። ማለት ክሬቲቭ ራይተርስ ልንሆንም እንችላለን፣ ልቦለዶችን በማንበብ ግጥምን በማንበብ ይህ ይመስለኛል። ባ በስነ ጽሁፍ ውስጥ የሴቶችስ ድርሻ ምን ይመስላል? የምንጠቅሳቸው ታላላቅ የሴት ጸሀፊያኖች ነበር ወይ በኢትዮጵያ ስነ ጽሁፍ ውስጥ በተለይ ደግሞ በሃምሳዎቹ በስልሳዎቹ በሰባዎቹ በሚባሉት ዘመኖች ወደ ኋላ አይደን በስነ ጽሁፍ ተሳትፎ የነበራቸው ሴቶች ብዙ አይደሉም፣ ጥቂት ናቸው። እንደ ሌላውም የእውቀት ገጽ ማለት ነው። በአስራ ዘጠኝ መቶ ሰላሳ ሶስት አመተ ምህረት ከፋሽ ጣሊያ ወረራ በኋላ አስራ ዘጠኝ ሰላሳ ሶስት ላይ አንድ የግጥም መግበል ታትመው ነበር አቶ ይልማ ደሬሳ የተባሉ በዛን ጊዜ ያዘጋጁትና ያሳተሙት ሰላሳ አራት ወጣቶች የገጠሟቸው መጽሐፍ ነው። የአዲስ ዘመን መዝሙር ስለ ነጻነት ክብር ይላል። ይህ በአስራ ዘጠኝ መቶ ሰላሳ ሶስት እንግዲህ ከጣሊያን በኋላ የመጀመሪያው የግጥም መድበል መሆኑ ነው እና እዚያ ውስጥ ከሰላሳ አራት ውስጥ አራቱ ሴቶች ናቸው። ግጥሞቻቸው እንግዲህ ስለ ጣሪያ ኖራ፣ ስለ ነጻነት መመለጥ፣ እንደዚህ እንደዚህ ጉዳዮች ናቸው። እዛ ላይ ነው የሚጀምረው። አራት ናቸው በዛን ጊዜ ያገኘቸው እዛ መጽሐፍ ውስጥ። ከዛ በኋላ እንግዲህ አርባ ሁለት ዓመተ ምህረት ላይ ስንዱ ገብሩ፣ ሮማን ወርቅ ካሳሆን የሚባሉ የጻፏቸው ድርሰቶች በትያትርም በተውኔትም መልክ በግጥምም እናገኛለን። እነዚህ ሁለቱ ነው የምናገኘው። አምሳ ውስጥ ስንገባ ሌሎች አራት ሴቶች ደግሞ በስነ ጽሁፍ ተሳትፈው እናገኛለን። ከዛ ሰማንያዎች ውስጥ ስንገባ ጥቂት ናቸው። ሰማንያ ሶስት ላይ አንድ ግጥም መጽሐፍ ከበደች ተክለሃብ የምትባል ያሳተመቸው አለ። በልብ ወለድም የተሳተፉ ሰማንያዎች ውስጥ ፀሐይ መላኩ አሉ። ከዛ በኋላ እንግዲህ በአጠቃላይ አሁን እስካለንበት ዘመን ድረስ እኔ የሰበሰቧቸው ስልሳ የሚደርሱ በሴቶች ብቻ የተጻፉ የግጥም መጽሐፍ አንብብ ያለው። በረጅም ልብ ወለድ ስንሄድ ወደ አርባ የሚደርሱ በሴቶች የተጻፉ ረጅም ልቦወለዶች አሉ። አሁን ይህ ሴቶች በረጅም ልብ ወለድ ያለው ተሳትፎ ይበልጡኑ ከአስራ ዘጠኝ ዘጠናዎቹ ወዲህ ነው። በስቶም እናገኘው አስራ ዘጠኝ ዘጠናዎቹ በግጥም ቢሆን ወደ አስራ ስምንት ያህል መጽሐፍት እናገኛለን። ሁለት ሺ ውስጥ ወደ ሰላሳ አራት አሁን እስካለንበት ጊዜ ድረስ እነዚህ ይበልጥ እየተተኮረበት የመጣው የሴቶች ልሴቻች በዘጠናዎቹ እና በሁለት ሺህ ውስጥ ነው። በፊት ትኬት ናቸው አንድ ት የተለያዩ ምክንያቶች ሊኖሩ ይችላሉ። የመማር እድላቸው፣ የማንበብ እድላቸው። ስለዚህ አሁን እንግዲህ በአጭር ልብ ወለድ ወደ አስራ አምስት የሚሆኑ በሴቶች የተጻፉ ልብ ወለዶች አሉ። ለህፃናት ስነ ጽሁም እንደዚሁ ተሳትፈዋል ሴቶች። አሁን የሴቶቹ ልብ ወለዶች በተለይ በቅርብ አመታት ያሉት ከአስራ ዘጠኝ ዘጠናዎች እስከ ሁለት ሺህ ድረስ ያሉት የለወጡት ነገር አለ። ገጸ ባህሪያትን በፊት እንደነበረው ሳይሆን ጠንከር አድርጎ ጠንካራ ገጸ ባህርያት የመሳል ነገር ይታያል። አሸናፊ የሆኑ ገጸ ባህሪያትን የመሳል ነገር ይታያል። በሴቶቹ ረጅም ልቦለዶች ውስጥ ደጋግሞ የጻፉ አሁን ፀሐይ መላኩ ስድስት ያህል መጽሐፍት ታሳትማለች። እንደገና ሌሎቹ አንድም ሁለትም ጽፎ እናገኛለን። ናጽፏቸው ይህን ይመስላል። የሴቶችን ተሳትፎ በስነ ጽሁፍ በራሳቸው በደራሲነት ደረጃ ከተመለከትን፣ በወንዶች ጸሐፊዎች ዘንድ የሚሳሉ የሴቶች ገጸ ባህርያትን ደግሞ በጥቂቱ እንመልከት። በአብዛኛው ማለት ይቻላል በረጅም ልቦለድ የሚሆን በአጭር ልቦለድ እንዲሁም በተውኔቶች ላይ የሚሳሉ ሴት ገጸ ባህርያት አንድም ደካማ ገጸ ባህርያት ሆነው ነው የሚሳሉት፣ ወይም ጠንካራም ከሆኑ ከእናትነት ጋር ከቤት ውስጥ ኃላፊነት ጋር በተያያዘ ሁኔታ ነው የሚጻፉት ወይም ደግሞ አስከፊ የሆኑ ስራዎችን የሚሰሩ አይነት ተደርጎ ነው የሚጻፉት ወይም ደግሞ ለሆነ ችግር መፈጠር እንደ መንስኤ ተደርገው የሚጻፉበት ነገር አለ። ሴቶችን ስንመለከት ደከም ተደርጎ ና በዛ ውስጥ ያሉት ወንዶች ሴቶችን ከዛ ነገር ለማውጣት ሲሞክሩ ወይም ደግሞ ሲያጠፏቸው ነው የምናየው። ና እንዲህ አይነት ስራዎች አሉታዊ ተጽዕኗቸው ምን ይመስላል? ሁሉም ደራሲዎች ደግሞ ይሄንን የተከተሉ አይደሉም። ለምሳሌ እንደ በአሉ አይነት ደራሲዎች ብዙ ጊዜ ጠንካራ ገጸ ባህሪያትን ሴት ገጸ ባህሪያትን ነው የሚጠቀሙት ና ሁሉንም ማለት አይቻልም እና የእኛ ሀገር ድርሰቶች ለምን እንደዚህ ሆኑ? በተለይ ቀደም ሲል ይጻፉ የነበሩት የደራሲዎች መነሻ በማህበረሰብ ውስጥ ያለው ህይወት ነው። ስለዚህ ወደኋላ ዘመንም ብንሄድ በማህበረሰብ ውስጥ ሴቶች የነበራቸው ደረጃ፣ የነበረው አመለካከት ስለ ሴቶች ያንን ይዞ ነው ደራሲው የሚጽፈው። በአብዛኛው ማህበረሰቡ ውስጥ ያዩትን ነው የሚጽፉት። እዛ የራሳቸውን ፈጠራ ጨምራሉ የራሳቸውን ፈጠራ በሚጨምሩበት ጊዜ እንዳላቸው እምነት ነው ሴቷን የሚስሉት። በማህበረሰብ ውስጥ ሴት እንዲነት ሳለችው በእናትነት፣ በሚስትነት፣ በወዳጅነት። ስለዚህ ያንን ይዘው መለወጥ አለበት የሚሉት ደራሲዎች የራሳቸውን አመለካከት ይዘው ጠንካራ ሴት ካራክተር ይስላሉ። ስንት ጠንካራ ነገር ትሰራለች። ስለዚህ እንዲህ መሳል የለባትም ብለው ቀይረው አጠንክረው ይጽፉ ይችላሉ ወንዶቹ እንዲሆኑ ሴቶቹም ቢሆኑ ማለት ነው። በአብዛኞቹ ሴቶች ስንመለከት ሴቶች ሲያለቅሱ ሲበደሉ እዚህ የተለያዩ ጥቃቶች ሲደርሱባቸው ያሳያሉ። አሪሉ ሪያሊቲ ነው፣ በመሬት ላይ ያለው በእውነታው በሕይወት ውስጥ ያለው ይሄ ነው። በሴቶች ላይ በብዙ አይነት ጥቃቶች ይደርሳሉ፣ ብዙ አይነት መበደሎች ይደርሳሉ። ስለዚህ ያንን ማሳየት አለብን መውጣት አለበት ብለው ያሳያሉ። እንግዲህ ልሰት ማሳየትም ነው። እንደገና ደግሞ ወደ መፍትሄ የሚያስገድ በደራሴዎቹ መንፈስ የሚቀርብ ይችላል። ሪያሊቲን ያሳያሉ። ስለዚህ ሪያሊቲ ሲቀየር፣ እውነታው ሲቀየር የተቀየሩ ሴት ገጸ ባህርያት የሚመጣሉ ማለት ነው። እስካሁን በአንዳንድ ሙከራዎች እንደምናየው ሀገር ከፍተኛ ስራ የሚሰሩ ሰዎች ለማህበረሰቡ ትልቅ ስራ የሚሰሩ ሴት ገጸ ባህርያት አሉ። ሁለት ነው። በአንድ በኩል እየደከሙ የተጎሳቁሉ ስቃ እየደረሰባቸው ሴት ገጸ ባህርያት አሉ። በሌላ በኩል ደግሞ ለማህበረሰቡ ትልቅ ትልቅ ነገር በሪያሊቲ እንደምናየው ትልልቅ ነገር በጥንካሬ የሚሰሩ ሴት ገጸ ባህርያት አሉ። ስለዚህ ሁለቱን የማመጣጠን ነገር ነው። መቼም ከሪያሊቲ ውጭ ያ ተአማኒነት ያለው ነገር እኮ ይመጣል። እዚህ ላይ ደራሲዎቹ ከማህበረሰቡ ውጭ ሄደው አዲስ አይነት ገጸ ባህሪ ሊፈጥሩ አንችሉም፣ ወይም ምንጫቸው ማህበረሰቡ ስለሆነ ስለዚህ ያንን ይስፋሉ። አንዳንዶቹ ደግሞ የለም፣ ይህም ህይወት አለ፣ እንደገና ደግሞ ጠንካራ የሆኑ ገጸ ባህሪያት መሳል አለባቸው ብሎ በዛ መንገድ ይሄዳሉ። ይሄዱ አሉ አሸንፎ የሚወጡ ወደኋላ ስንሄድ በአብዛኛው የሴቶች ገጸ ባህሪ ያሳሳል ባጭርም፣ በተውኔትም፣ በረጅም ልቦለድም ቢሆን በስነግጥም ቢሆን በቃ የሚያለቅሱ ሴቶች ደካም አድርገው የመሳል ነገር ሲታገሉ የማያሳዩ እንቅፋቱን በጥሰው ሊወጡ የሚሽ መሳሌ ያቃታቸው ሴቶች ይሳሉ ነበር። አሁን አሁን ግን በችግር ውስጥም ተከብበው የሚኖሩ ሴቶችን ገጸባነት ከዛ ሲያመልጡ የሚያሳዩ ድርሰቶችን እየተመለከትን ነው በአብዛኛው በሴቶች ራሲዎች የተጻፉት ላይ ማለት ነው። ሁሉም ደራሲ በዚህ መንገድ በቃ ሴቶችን አጠንክሬ ገልጻለሁ ብሎ የሚነሳም አይደለም። ሁሉም ደግሞ አድክሞ፣ በአብዛኛው ግን ያ ነገር ይታያል። በተለያዩ ኪነ ጥበብ፣ በድርሰት፣ ስነ ጽሁፍ፣ በረጅም ልብወለድ፣ በአጭር ልብወለድ ብቻ ሳይሆን በተውኔትም፣ በፊልሞችም የምናየው እንደዚሁ አድክሞ የመሳል ነገር ይታያል። እና አሁን የጠቀሽው የበዓሉ ግርማ ሴቶች ጠንካራ ናቸው፣ በአብዛኛው እንዲሁም ወንዶችን የሚያግዙ ናቸው፣ ከገቡበት አስቸጋሪ ሁኔታ ውስጥ ለማውጣት ጥረት የሚያደርጉ ሴቶች ናቸው የሳለው እና ያሸንፋሉ። መጨረሻ ያ የሚያሸንፉበት ነገር አሉታዊ ይሁን አሁንታዊ ይሁን፣ ግን አሸንፈው ሴቱ የፈለጉትን ሲያደርጉ እንመለከታለን በበዓሉ ግርማ ውስጥ የፈለጉትን አድርገው ያ የፈለጉት ነገር ውጤቱ አዎንታዊ ሊሆን ይችላል፣ አሉታዊ። ዋናው ግን በራሳቸው መንገድ ሲለው በቃ እኔ እንደዚህ መሆን አለብኝ ብለው የሚሄዱ ናቸው እና እንዲህ አይነት ገጸ ባህሪያት አሁን በቅርብ በታተሙ ግሰቶች አንዳንድ የሚታዩ አሉ። እንግዲህ ልዩነት አለው ወንዶች የሚስሏቸውና ሴቶች ከአስራ ዘጠኝ ዘጠናዎቹ ወደዚህ የተጻፉትን አንዳንድ ሴቶቹ የጻፏቸውን ግን በጠቅላላ እንግዲህ ወደ አርባ እንደዚህ ይደርሳሉ። በወለዶቹ ብያለው ከዘጠና ወደዚህ ያሉ እዚያ ውስጥ የምናያቸው ጠንካራ ሴቶች አሉ። ለምሳሌ ፀሐይ መላኩም ቢስራኤልን ብንመለከት ዩት የሚባል እንደዚ አንድ ረጅ የሚደውልት በዘጠና ሶስት የሳተማለ ሌሎቹም ብንመለከት እንደዚህ ጠንክረው እስከ መጨረሻው ያለውን እንቅፋት ሁሉ አሸንፈው ሲወጡ የምናያቸው ገጸ ባህርያት ዘመናዊ ሁኔታው የሰጠውን መሰረት አድ የተጻፉ እናገኛለን። ይህ ይመስለኛል ባጭሩ። እንደሚታወቀው ኢትዮጵያውያን ላለፉት ሰላሳ ዓመታትና ከዚያም በላይ በተለያዩ የምዕራባውያንና አፍሪካ እንዲሁም ደግሞ የመካከለኛው ምስራቅ አገራት በስደት የሚሆን በሰፈራ ሲኖሩ ቆይተዋል፣ አሁንም ድረስ ይኖራሉ። የዜጎች ካገር መራቅ ከሌላ ባህል ጋር መቀላቀል በኢትዮጵያ ስነ ጽሁፍ ይዘትና የትኩረት አቅጣጫ ላይ ያመጣው ለውጥ ምንድን ነው? ዳያስፖራ፣ ስንጽፍ ብለን የምናጠናቸው አሉ። እና ዳያስፖራ ሊትሬቸር ለብቻ ይጠናል። እዚህ አንዳንድ ጥናቶችም ተካሂደዋል። ውጭ ሀገር ያሉ ኢትዮጵያውያን ይህ ካልቸራቸውን ይዘህ ሄደዋል። እዛ ሲኖሩ ደግሞ ይለወጣል። በዛ ባለው አውድ ነው የሚጽፉት። ባዩት በርበት ትዳርም ብቲ ሌላ የሚወጣና ቤተ ሞከሩ አሉ። እንደዚህ አሁን ታንሽ የጻፈችው ሀዋርያውን የሚል አንድ ድርሰት አለ። የዲያስፖራ ሊትሬቸር ነው። እና እዛ ሄዳ ሰባ የጻፈችው እዛ ያለውን የትዳር ህይወት፣ የፍቅር ህይወት ምን እንደሚመስል እዚህ ያለውና እዚያ ያለው እንዴት እንደሚል እንደዚህ ያሳዩ ድርሰቶች አሉ። ለብቻቸው ነው የሚጠምጥ እነሱ ብዙ አይደሉም፣ ጥቂት ናቸው። አንዳንዶቹ ደግሞ እዚያው ሆነው እዚህ በነበሩበት ጊዜ ስለነበረው ሁኔታ የሚጽፏል። ሁለት አይነት ነው። አሁን የዳያስፖራ አ የስደት ታሪኮች የምንላቸው አሉ አሉ። በዚህ ደረጃ በተለይ አስራ ዘጠኝ ዘጠናዎቹ አሁንም ሁለት ሺህ ውስጥ የተጻፉ ልብ ወለዶች አሉ የሚድሊስት ስደት እንደዚህ የአሜሪካ ዳያስፖራ ህይወት ምን ይመስላል የጻፉ ሰዎች አሉ። አንዳንዶቹ እዛ በመሄዳቸው አዲስ ካልቸር ውስጥ በመግባታቸው ሰምናቸው እንዴት እንደተቀየረ ነው የሚያሳዩት። ያ በተለይ የሰረጠነው ነው። ሀገር ሴንሲቪላይዜሽን ህይወት አለ ህይወት ያላቸውን አመለካከት ራሱ እንዴት እንደቀየረው ልቦለድ ውስጥ እናያለን። አንዳንዶቹ ደግሞ ውጭ ሀገር በመኖራቸው ያገኙትን እውቀት ያገኙትን ደግሞ ኑሯዊ መልክ የቀረጹበት ነገር እናያለን። አንዳንዶቹ ደግሞ የመከፋት ታሪኮች ናቸው። ዳያስፖራ ልስችል በምንለው እዛ ውጭ ሀገር በመኖራቸው አስከፊው ነገር የደረሰባቸውን አስከፊ ነገር የጻፉ አሉ። ስለዚህ ሁለት አይነት ነው የምንመለከተው። ስለዚህ አንዳንዶቹ ልብ ወለዶች ውስጥ እንዲሁም ክርክር እናያለን። መምጣት አልነበረብንም ውጭ ሀገር የለም ሀገራችን መኖር ነበረብን የሚሉ ገጸ ባህሪያት እናገኛለን ለዚህ ከራከሩ ያለች በአንዳንድ አሁን አንድ ዲቪሎተር የሚል አንድ ልብ ወለድ ላይ የተጻፈ እና እዛ ውስጥ መምጣትን መሄድን እዚህ መኖርን በአዳግር ከካልቸርን ጣጥሞ መኖርም ይቻላል ወይም ማይቻል፣ እንደዚህ አይነት ድርሰቶች አሉ። እንግዲህ አሁን እና በመሄድ በተለይ የስነ ጽሁፍ ፍላጎት ያላቸው አሁን ስነ ጽሁፍ መጽሐፍ እኮ እንትን ውስጣዊ ነው ማለት የውስጥ ስጦታ ነው እንጂ አንድ ሰው ስነ ጽሁፍ በመማሩ በከፍተኛ ደረጃ ስነ ጽሁፍ ቢማር ደራሲ ላይሆን ይችላል። ስነ ጽሁፍን ሊያጣጥም ይችላል። የስነ ጽሁፍ ሀያሲ ሊሆን ይችላል። ያ የተማረው ትምህርት የድርሰት መጽሐፍ መንፈስ ካለው ነው። ስጦታ የምንለው እዚህ ሁሉ የስነ ጽሁፍ ተማሪ ሁሉ ግቦለድ ይጽፋል፣ ግጥም ይጽፋል ማለት ደራሲ ይሆናል ማለት አንችልም። ውስጥ ችሎታ መኖር አለበት። ስነ ጽሁፍ መማሩ ያንን ችሎታውን ይበልት እንዲያወጣው ሊያግዘው ይችላል። ስለዚህ ውጭ ሀገር ያለ የሌላ ህይወት የተጋለጠ ሰው ውስጡ የስነ ጽሁፍ ችሎታ ከምን እንደምትመጣ ማናቃት ችሎታ እሷ ከሌለችው መጽሐፍ አይችልም። በዛ ህይወት ውስጥ ብዙ አመት ቢቀመጥ ዝም ብሎ በሀሳቡም ቢይዘው ሽሎታ ከሌለው ሊያወጣው አይችልም። ቅድም ያልናቸው የቋንቋ ችሎታ ምናምን በዚህ ሌሎችም ጨምሮ፣ እርግጥ ምንድን ነው የስነ ጽሁፍ ፍላጎት ያለው ሰው እዛ በደረሰበት ሀገር ቋንቋውን በሚችለው ቋንቋ ብዙ ሊያነብ ይችላል። ያ የዛ ሀገር ስነ ጽሁፍ ነው። የዛን አገር ህይወት በአካል ከሚያውቀው ይበልጥ በስነ ጽሁፍ ውስጥ ሊያገኘው ይችላል ሊያነብ ያነብ ይችላል። ያን በማንበብ እንዳልኩት ችሎታ ያለው ሰው ሊጽፍ ይችላል። ያንን ህይወት ኔጌቲቭ፣ ፖዚቲቭ በሆነ መልክ ማለት ነው። ያ እዛ መኖሩ ይበልጥ ለተለያዩ የስነ ጽሁፍ ስራዎች ሊጋለጥ ይችላል። ብዙ ድርሰቶች ፍላጎቱ ካለው ማለት ነው። እዛም እየኖረ ኮ ምንም የማያነብ ሰው አለ። አንዴ ነው። ሁለተኛ ሌላ አስፔክት ደግሞ እዛም ሆነው የሀገራቸውን ስነ ጽሁፍ ብቻ የሚያነቡ ሰዎች አሉ። በሀገራቸው እዚሁ ከዚህ የሄዱት የሀገራቸውን ስነ ጽሁፍ የሚከታተሉ ሰዎች አሉ። ስለዚህ የሀገራችን ስነ ጽሁፍ በአሁኑ ጊዜ ምን አይነት መልክ አለው ብለው የሚያነቡ ሰዎች አሉ። የዛንም ሀገር የሚያነቡ ስለዚህ እንዳልኩት ግን ህይወት ነው የስነ ጽሁፍ መሰረትና እነዚህ ሰዎች በውጭ ያሉ፣ ቅድም እንዳልኩት የዳያስፖራሊቴስ የምንለው ውስጥ የተንጸባረቁ ብዙ ሀሳቦች አሉ። በዚህ ረገድ እንግዲህ ያጠናናቸው ርሰቶች የተጻፉትና ያገኘናቸውን አጥምዛናቸዋል። ህይወትን እንዴት እንደሚመለከቱት ዛ ሀገር ሁሉ ነገር ይቀየራል። ከአንድ ቦታ ወደ ሌላ ቦታ ስትሄጅ ባህሉ ይቀየራል፣ አኗኗርሽ ይቀየራል፣ ሁሉ ነገር ይቀየራል፣ ብዙ ራሱ ይቀየራል። ያ ሁሉ የሚያመጣው ኢምፓክት አለ ግን ሀሳብ ነው ያለ የስነ ጽሁፍ ረገች አቶ ዘሪሁን አስፋው በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ጆርናሊዝምና ኮሚኒኬሽን ኮሌጅ የአማርኛ ቋንቋ ስነ ጽሁፍና ፎልክሎር ትምህርት ክፍል ተባባሪ ፕሮፌሰር ስለ ነበረን ቆይታ እጅግ በጣም አመሰግናለሁኝ። ሰጠሽ። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን።